ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሰይፈ ሥላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚደንት፣ በቅድሚያ ከፓርቲያችሁ ስያሜ አኳያ እናት ፓርቲ ብላችሁ ለፖለቲካ ድርጅት ስያሜ ለመስጠት የወደዳችሁት ከምን አኳያ ነው? እንግዲህ ትርጉም ያለው ስም ነው እና ሀገር እናት ነች። እናት ደግሞ የተለያየ ልጆች አሏት። ጎበዝ ልጅ አላት፣ ታታሪ ደከም የሚል ልጅ አላት፣ ባለጸጋ ልጅ አላት፣ ፍጣራን የሆነ ልጅ አላት። የተለያዩ ልጆች ናቸው ያሏት እና እናት በልጆቿ መካከል አብሎ አታደርግም። ሁሉም ልጆቿ ምንም ነገር የሆኑ ለእናት ልጆች ናቸው። ስለዚህ ኢትዮጵያ አንድ መቶ አስር ሚሊዮን አሁን በህዝብ ቆጠራ በትክክል ባናውቀውም፣ አንድ መቶ አስር ሚሊዮን ልጆች አሏት ሀገር ነች። ስለዚህ እነ ሁሉ እንደ ራሷ ልጆች አድጋ አቅፋ መሄድ አለባት እና ኢትዮጵያን ከዚ አኳያ ከማስቀጠል አኳያ እናት ፓርቲ ብለን ስያሜ የሰጠው ኢትዮጵያን ለ አንድ መቶ አስር ሚሊዮን ኢትዮጵያን ቋንቋን፣ ሃይማኖትን፣ የሀብት፣ የትምህርት የመሳሰሉ በአጋንዶችን ምንም ነገር እዛ ጋ አድሎ ሳናደርግ እናት ፓርቲ ሁሉንም ኢትዮጵያን አቅፎ የሚል ፓርቲ መሆኑን ለማመልከት ነው እናት ብለን ስያሜ ነው። አሁን እንዳነሱት በእርግጥ የእናትነት አንዱ በኢትዮጵያ ውስጥ መለያያ ነው። ኢትዮጵያውያን ከሁሉም በላይ ለእናታቸው ያላቸው ፍቅር ከበሬታ፣ አልፎ ተርፎም ሀገራቸውን በእናትነት መስለው ሕይወታቸውን ለመሰዋት ሁሉ ወደኋላ የማይሉ መሆናቸው ይታወቃል። በሌላ በኩል በፖለቲካው ዓለም ውስጥ በተለይ ፖለቲካ ማለት እዚህ በምዕራብ ዓለም እንደሚገለጸው አንዱ የደም ስፖርት ነው። ያ ብዙ መጠላለፍ፣ የተሌላ ተቃናቃኙን ስም ማጥላሸት፣ ሌሎቹ ሁለቱን ጠልፎ ራስን ለፖለቲካ ስልጣን ማብቃት አንዱ መለያ ነው። በሀገራችን ደግሞ እንደዚሁ ከንጉሰ ነገስታቱ ጀምሮ ከጭቃሹም እስከ ቤተ መንግስት እንደዚሁም በስልሳ ስድስቱ እንደሚያስታውሱት በቀይ ሽብር፣ ነጭ ሽብር አሁንም በዚሁ ጎሳ ተኮር ጥቃቶች ባለፉት ሀያ ስምንት አሁንም እንደገና በአዲሱ ሶስት አመት ጊዜያቶች ውስጥ የፖለቲካ ስልጣናቸውን ለማስጠበቅ ሲሉ ብዙ የወሰን ግጭቶች ብዙ ሰዎችን ለስደት ወይም የመዳረግ ሁኔታዎች ሁሉ የሚከሰቱት በፖለቲከኞች ሳቢያ ነው፣ አንዱ ስልጣን ላይ ከመቆየት ፍላጎት አኳያ እስካሁን የሰከነ በህዝብ የተወከለ መንግስት ባለመኖሩ የተሳቢያ ይህ አይነቱ የደም ፖለቲካ ባለበት ሁኔታ ውስጥ የዚህ አይነቱ ስያሜ ከእናት ፓርቲ ጋር ሲሆን የፖለቲካው ስያሜ እርስ በርሱ አይጋጭም ይላሉ ወይስ አዎ ትክክል ነው ያልከው ነገር በሙሉ ኢትዮጵያ ሀገራችን የነበረ ነገር ነው፣ ያለፍንበት ሁኔታ ነው። ነገር ግን አንድ የሆነ ቦታ ላይ እነ ሁሉ ያለፍንባቸው ነገሮች ከነገስታቱ ጊዜ ጀምሮ እና በደርግም ጊዜ በኢህአዴግም ባለፉት ለእኛ እንደ እናት ፓርቲ ሀያ ስምንት አመታት እና ሶስት አመታት በዚህ ቀልየስ እንዲሆነት ካልሆነ በስተቀር ለኢትዮጵያ ያመጣው የተለየ ነገር እዛ ጋር እንደሌለ ነው የምናምን ነው እና ይህን ሁሉ ይህን ሁሉ አንድ የሆነ ቦታ ላይ መለወጥ መቻል ያስፈልጋል። ኢትዮጵያን እንደ ሰው ኢትዮጵያን እንደ ዜጋ ተከብሮ ተፈቃቅሮ ተከባብሮ መኖር መቻል አለባቸው። ይህንን የደም ዘመን ማብቃት መቻል አለብን። ያንን የደም ዘመን ደግሞ ልናበቃ መንስ ዛሬ ነው ኢትዮጵያ እየፈሰሰ ያለው ከምን ጊዜውም የበለጠ አሰቃቂ በሆነ ሁኔታ የኢትዮጵያን ደም እለት እለት እየፈሰሰ ያለበትን ነገር እዛ ጋር እንመለከታለን። ይህ ምንን ነው እዛ ጋር የሚያመጣው? እኛና እነሱ የሚባል ፖለቲካ ኢትዮጵያ ውስጥ ያለፉት አባ አምስት ዓመታት በደንብ አድርገ ስር ሰዶ እንዲተከል ተደርጓል። በቀደመው በደርግ ዘመን መደብ ላይ ተንተርሶ ቀይና ነጭ ተባብለን አዳሪ ሰላማት ህዝባዊ ከህዝባዊ ጨቋኝ ተጨቋኝ ብለን ያኔ እዛጋ የተከልነው ነገር አሁን ደግሞ ላል ባለፈው ሰላሳ ዓመት ጋር ደግሞ የዚህ ቋንቋ የዛኛው ቋንቋ ተናጋሪ፣ የዚህ ጎሳ የዛኛው ጎሳ ተባለ የተከፋፈልበትና ደም የተቃባንበት ነገር ኢትዮጵያ ውስጥ አለ። ይህን ነገር አንድ ቦታ ላይ አቁሞ ሌላ አይነት እይ- ሌላ አይነት መንገድ፣ ሌላ አይነት አስተሳሰብ ኢትዮጵያ መጀመር መጠን አለበት። በእኛና በእነርሱ የተከፋፈለ ኢትዮጵያ አንድ ቦታ ላይ በቃልሚል ይገባል። ይሄ ነው እናት የሚለው ሀሳብ። ቅድም እንዳልኩት ከመነሻ እናት ያኛውንም ልጅ አላት የኛውንም ልጅ አላት። ለእናት ሁለቱም ልጆች ልዩነት የላቸውም። ልጆቿ ናቸው። ከማሕፀኗ የወጡ ልጆች ናቸው። ስለዚህ እኛ ኢትዮጵያውያን እንድንከፋፈል እየተደረገ ነው። ተከፋፍለንም ደግሞ እንድንጠፋፋ፣ እንድንገፋፋ፣ እንድንተነቃቀል ለሚደረግ የተቻለው በዚህ በኛና በእነሱ ትርቅ ምክንያት ነው። ይህንን የእኛና የነሱ ትርቅ ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል። በቃ ልንለው ይገባል። በዛ ምክንያት በብዙ ሺዎች የሚቆጠሩ ወገኖቻችን ሕይወታቸውን አጥተዋል። መተኪያ የሌለው ሕይወታቸውን አጥተዋል። በብዙ ሚሊዮኖች የሚቆጠሩ ከጭያቸው ከቤት ነፍስ ተፈታቸው ተፈናቅረዋል። ያፈናቀልንም እኛ ነን። የተፈናቀልንም እኛ ነን። ገዳዮች እኛ ነን። ሟቶች እኛ ነን። አሳዳጅ እኛ ነው፣ ተሳዳጆች ይሄንን በቃ ይገባል። ያ ነው እናት ፓርቲ እንደናት ፓርቲ ዘቀር ያጠ አዎ ያልካቸው ብዙ ነገሮች አሉ። በሴራ የተበተበ ፖለቲካ ውስጥ የምታልፍ ሀገር ነች። ከየትኛውም ሀገር የበለጠ የሀሳብ ልዕልና ሳይሆን አንዱ አንዱ በሴራ ቀልጦ የመጣና አንዱ ላይ ተሳጎ ስልጣኑን ያዘገ ነው። እዚ በቃ ይገባል። የሴራ ፕሮጀክት ኢትዮጵያን የትማራ ደረሳ ወደ ጥፋት ጎዳና ነው ኢትዮጵያን እንድታመራ ያደረጋል። ዛሬ ኢትዮጵያ ስ በነፃነት ከቦታ ቦታ መንቀሳቀስ የማይቻልበት ደረጃ ላይ ነገ ምንድን የሚፈጠረው ነገ የት ቦታ ላይ ምንድን የሚሆነው የሚል ስጋት ነው ኢትዮጵያውያን ውስጥ እዚጋ በደንብ አድርጎ እዚጋ ወጥ ወይ ዘን ይሄንን በቃ ማለት ይገባል። ይሄን በቃ ማለት ይገባል። ኢትዮጵያ ያለ ኢትዮጵያን ያለን አንዲት ሀገር ኢትዮጵያ ነች። ይቺ ሀገር ደግሞ በፍቅር በመተሳሰብ በአንድነት በህብረት ይቺን ሀገር በጋራ ልንጠብቃት ይገባል። የሌሎች ሀገራትን ምንድንመለከታለን በጣም ጠንካራ ይባሉ የነበሩ ሀገራት እነ ሶሪያን እንመለከታለን፣ በሊቢያ እንመለከታለን፣ የመን እንመለከታለን። እየፈረሱ ያሉ ሀገራት ናቸው። ሀገራት የኢትዮጵያውያን እጣ ፈንታ ይሄ መቻል የለበትም። ኢትዮጵያ ከምችለው በላይ መከራን አስተናግዳለች። ኢትዮጵያውያን ሊሸከሙት ከሚችሉት በላይ መከራን አስተናግደዋል። በቃል ይሄ ማለት ተከራለብን ስለዚህ በእኛና በነርሱ የተከፋፈለን ፖለቲካ ለአንዴና ለመጨረሻ ጊዜ ኢትዮጵያ ውስጥ በቃ ማለት መቻላለን ብሎ የተነሳ ነው። ያ ነው እናትነት። ሁለት ብርቱ በሆኑ ቃላቶች ኢትዮጵያን ወቅታዊ ገጽታ አሳይተዋል። የደም ዘመንና የሴራ ፖለቲካ፣ ሁለቱን በቃ ማለት አለብን ብለዋል። ኢትዮጵያ መሸከም ከምትችለው በላይ ፍዳ መሸከምም ይበቃታል ከሚል አኳያ ይህ የእናት ፓርቲ ሁነኛ ትግል አቅጣጫ ወይም የትኩረት አቅጣጫ እንደሆነ አስጠቆመዋል። እኒህን ነገሮች ለመግታት ለማቆምና ኢትዮጵያ ወደ አዲስ የአንድነት የሕብረት እና የእድገት ጎዳና እንድታመራ ለማድረግ ምን መደረግ አለበት? መልካም ምኞትን ከመግለጽ የፖለቲካ ፕሮግራም ላይ እኒህን አታዮች ከማስፈር ባሻገር በግብር እንዴት ሊውል ይችላል? አሁን ባለው የኢትዮጵያ ተጨባጭ ሁኔታ በእኛ እይታ ይህን

በአለም በአግባቡ ያልተፈተሸና ያልተፈተረ ሊወት ኢትዮጵያ ላይ ለመሰንሰል ዘጋ ተነሳል። የኢትዮጵያ ፍላጎት ሆኖ አልነበረም። የጥቂቶች ኢትዮጵያውያን አነበብን፣ ተማርን፣ አወቅን፣ ተመራመርን የዓለማችን አካሄድ ይሄ ነው ብሎ የሚሉ ኢትዮጵያውያን ነበር። እነኛም እኛ ነበር ነገራችን ላይ ኦኬ፣ እነሱ ብዬ ጣቴ ልጠቁም አለው ፈልገው። ምክንያቱም ለጥፋቱም ለልማቱም ሁላችን በጋራ ነው ኃላፊነት የምንወስደ። ለጠፋው ነገር አንዱ አንዱ ላይ የሚጠቋቋሙበት አይነት ነገር የለም። ባለፉት ሰላሳ ዓመታትም ኢትዮጵያ በህወሀት መራሹ ኢህአዴግ ስልጣን ከያዘበት ጊዜ መንግስት ስልጣን ከያዘበት ጊዜ ደግሞ ያለውንም ነገር የጎሳ ፖለቲካ አግባብ በበደንብ አድርገን እዛ ውስጥ ኢትዮጵያውያኑ ስለንጠቅልና ኢትዮጵያውያንም በቋንቋ በጎሳ በአካባቢ ተፋዘል ለያይተን የሚል የተነሳ ነው። እኛው ኢትዮጵያውያን ነን፣ እኛው ነን ጥቂቶች። ያልተነገረ ደግሞ ኢትዮጵያ ይለደሞ አለ ከምኞትና ከፍላጎት ባሻገር ይሄንን ይሄ በኢትዮጵያ ነበረጋች ላይ በኢትዮጵያ ሕዝብ ውስጥ ያለ ነገር ነው። ባለፉት ሰላሳ አመታት ለመሳቅ ለማስወገድ በደንብ አድርጎ የተሰራበት ነገር አለ። ኢትዮጵያዊነት ጎልቶ ከሚታይ ይልቅ የኔ የቋንቋ ማንነት አማራነቴ ጎልቶ እንዲታይ፣ ኦሮሞነቴ ጎልቶ እንዲታይ፣ ትግሬነቴ ጎልቶ እንዲታይ ጉራጌነቴ ጎብጦ እንዲታይ ሶማሌነቴ፣ አፋርነቴ ጎብጦ እንዲታይ እዛ ጋ የተደረገበት ነገር አለ። ይሄ ሰላሳ ዓመታት በደንብ አድርጎ የተሰራ ነገር እያለ ግን ኢትዮጵያዊነት ግን ከልብ ውስጥ ከኢትዮጵያዊ ልብ ውስጥ የማይጠፋ ስሜትና የማይጠፋ መንፈስ ነው። ያንን ሊጠፋ ያልቻለን መንፈስ በምንም ማየት መልኩ ሊጠፋ የማይችልን መንፈስ መልሰን በጉዳይ ጎዳና ህዝባት በፍቅር በመተሳሰብናት በአንድነት አስተባብሮ ማስኬድ የሚል አሳጃ ነገር እንዳነሱት ያልተነገረ ኢትዮጵያዊነት ብለው አንስተዋል። ያልተነገረ ኢትዮጵያዊነት ሲባል ምን ማለት ነው? ያልተነገረ ኢትዮጵያዊነት ማለት ኢትዮጵያዊነት ጎልቶ እንዲወጣ የኢትዮጵያዊነት መንፈስና ስሜት እንዲለመልም፣ እንዲያብብ ባለፉት ሰላሳ ዓመታት አልተፈለገም። ይልቁን ይልቁን ቅድም እንደተናገርኩት የእኔ የቋንቋ ማንነት ነው እንዲታወቅ፣ እንዲገን፣ እንዲጎላ፣ እንዲገለጽ ይፈለጋል። ዝም እንዲል የተደረገ ኢትዮጵያዊነት አለ። ባለፉት ሰላሳ ዓመታት ሆን ተብሎ ሆን ተብሎ ያንን ነው እያልኩኝ ያለው። የእናት ፓርቲ በአገር አቀፍ ደረጃ የሚወዳደር ፓርቲ ነው። በአሁኑ በሁለት ሺህ አስራ ሦስት ምርጫ በዛ ላይ ምን ያህል እጩዎች አሰማርታችኋል? ቤት ቤት አካባቢዎች ነው እጩዎቻችሁ በተወዳዳሪነት የሚቀርቡት? እናት ፓርቲ አዲስ የፖለቲካ ፓርቲ ነው። አዲስ የፖለቲካ ፓርቲ ሆኖ ነገር ግን ቀጣይና የነገጭ ኢትዮጵያ የፖለቲካ ፓርቲ ነው ብለን የምናስበው የምናምነው ከስብስባችን አኳያ ማለት ነው። መስረታችን መስረታችን ወደ የካቲት ሀያ ዘጠኝ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ነው ጠቅላላ ጉባኤያችን አድርገው በብሔራዊ ምርጫ ቦርድ ታዛቢዎች አማካኝነት መስራች ጉባኤያችን ያደረግን ነው። እንደ አጋጣሚ ሆኖ ግን የካቲት ሰላሳ ሁለት ሺህ አስራ ሁለት ዓመተ ምህረት የፓርቲነት ማመልከቻ አስገብተን የፓርቲ እውቅና የፓርቲነት እውቅና ግን ያገኘ ነው ጥር አስር ቀን ሁለት ሺ አስራ ሶስት አመተ ምህረት ማለት ነው። ከአስር ወር ተኩል በኋላ ማለት ነው። ከአስር ወር ተኩል በኋላ በምናገኝበት ጊዜ እስከዛ ጊዜ ድረስ ምንም ማለት እንደ ፓርቲ እንቅስቃሴ ያደግንበት ሁኔታ አልነበረም። በቃ እውቅናችንን ማግኘት ነበረብን። በዋና ጽሕፈት ቤታችን ተገድበን ምንም አይነት እንቅስቃሴ ሳናደረግ ነው ቆያው ጥር አስር እውቅና ምስክር ወረቀታችን በምናገኝበት ጊዜ የእጩዎች ምዝገባ ሳምንታት ሲቀሩት ነው የእውቅና ምስክሮት ያገኘ ነው። የእጩዎችን ምዝገባ እዚ በሶስት ሳምንት ጊዜ ውስጥ ነበሩ የነበረው በዛች ሶስት ሳምንት ጊዜ ውስጥ በተለያዩ የሀገራችን ክፍሎች ቤቶቻችን ማደራጀት አባቶቻችንን ማዋቀር የተሳሰሩት ነገሮች መሳተፍ ነበረበ በዚህ ቻተር ጊዜዎች ልናከናውና ልናሳካ የቻልነው በአጠቃላይ በሀገር አቀፍ ደረጃ ስድስት መቶ እጮችን ለማስመዝገብ ነው የቻልነው። በዚህም ከዜጉ ፓርቲ እና ከዜና ቀጥሎ ሶስተኛ ከፍተኛ እጮችን ለማስመዝገብ ችለናል። እጮቻችንን ቀደም ተከተል አድርገን ነው የት ቦታ ላይ በአስቸኳይ ዜዎቻችን ከፍተን ፓርቲያችንን አዋቅረን ፈጣን ስራ ልንሰራ እንችላለን። ችለውን ነገር ዳዳ ሰላል በዋነኛነት አዲስ አበባ ላይ ነው መሰረት ያለን። ከዛ የኢትዮጵያ ውስጥ በጣም ብዙ ቦታዎች ላይ እጮች አሉን። አማራ ክልል ላይ ክልል ተብሎ የሚጠራው ላይ ብዙ ቦታዎች ላይ እጮች አሉን። ድሬዳዋ ላይ እጮች አሉን። ኦሮሚያ ክልል ላይ እጩዎች አሉን። በጣም በፈሱም በአሁኑ ምክንያቱም የሰላሙ ሁኔታ እዛ ቦታ ላይ እንድንንቀሳቀስ ያላተቻለበት አይነት ሁኔታ ስላለ ካቻችን የተገደበ ቢሆንም መጠነኛ ቁጥር ያላቸው እጩዎች ኦሮሚያ ክልልም ላይ አሉን። እነኚህ ቦታዎች ላይ አሉ እጩዎች። በአጠቃላይ እንደተናገርኩ ቀደም ስል ስድስት መቶ እጩዎች በሀገር አቀፍ ደረጃ አስመዝግበናል። እንደገለጹት በእርግጥ እናት ፓርቲ በጣም አጭር በሆነ ጊዜ ውስጥ ስድስት መቶ እጩዎችን ማቅረብ ችለዋል። በአሁኑ የሁለት ሺህ አስራ ሶስት ውድድርም ሶስተኛው ትልቁ ፓርቲ ሆኖ ነው ያለው። መራጮችም ሆነ በውጭ በባህር ማዶ የሚኖሩ ኢትዮጵያውያን ስለ ፓርቲው አመራር ሰጪዎች ጠቅላላ ስለ አወቃቀሩም ሆነ የመሪዎቹ ክህሎትና ብቃት ማወቅ ይሻሉ። ምን አይነት የመሪዎች ስብስብ ነው ያለው? በእናት ፓርቲ ውስጥ ተሞክሯቸው ምን ይመስላል? ከምን አይነት የሕይወትና የሙያ ተሞክሮ የተሰባሰቡ ናቸው? እርሶን ጨምሮ ጥያቄ ነው። እንግዲህ እናት ፓርቲ ውስጥ ፕሮፌሽናል ታይም ሙሉ ሰዓታት ንሰተን የምንሰራ የፖለቲካ ስራ የምንሰራ ሰዎች የለም። ሁላችን በየራሳችን የትምህርት ዘርፍ የሰለጠንና የተማንተ ሰዎች ነን። ሁላችን በየራሳችን ሥራ ዘርፍ በተለያዩ ሙያዎች ላይ ተሰማርተን ለሀገራችን በአቅማችን የራሳችንን አስተዋጽኦ እያበረከትን ያለን ሰዎች ነው። በትምህርት ዝግጅነት ከመጀመሪያ ዲግሪ ጀምሮ እስከ ፒኤችዲ ዲግሪ ያላቸው አመራሮች ናቸው በአብዛኛው ያሉ። ከመጀመሪያ ዲግሪ በታች ያለው የአመራር ላይ ያለም ሰው የለንም። ወደሳ በሚመጣበት ጊዜ በተለያዩ የመንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ በከፍተኛ ትምህርት ተቋማቶች በመምህርነት ስራ ተሰማርተው ያሉ ኢትዮጵያን ናቸው። እዚህ ጋር ያላቸው የሆነ ልዩነት፣ እዚህ ጋር እኛ የምናደርገው ምናልባት በፖለቲካ ውስጥ ቀጥተኛ ተሳትፎ አድርገን በአመራርም ሆነ በአባልነት ተሳትፎ አድርገን የነበረን ሰዎች ያለን ኦልሞስት አብዛኛዎቻችን ማለት እንችላለን። በተለይ አመራር ላይ ያለን ሰዎች ከየትኛውም የፖለቲካ ፓርቲ አባል ያልነበር ሰዎች ነን። አዲስ ኤክስፔሪንስ ነው ማለት ነው ለኛ ፖለቲካ ውስጥ ተሳትፎ ማድረግ። ነገር ግን ይህንን ብዬ በምልበት ጊዜ የሀገራችንን ፖለቲካ ሆነ በዓለም አቀፍ ደረጃ የተለያየ ሀገራት እና ዓለም አቀፍ ፖለቲካ እንቅስቃሴ አግባብ ባለው አይነት መልኩ የምንከታተል የምናውቅና በደንብ አድርገን የምንረዳ ሰዎች ነው ያለን። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። በጣም እግዚአብሔር ስጥልኝ። እኔም እንግዳችሁ አድርጋችሁ ዛሬ እናት ፓርቲን ስለጋበዛችሁ እና ይህን ሰዓት ወስዳችሁ ለአድማጮቻችሁ የእናት ፓርቲን ድምፅ እናት ፓርቲ ማን ነው የሚለውን ነገር ለአድማጮቻችሁ ለማድረስ ስለተጓዛችሁት ረጅም መንገድ እኔም በፓርቲ እና በአባላት በደጋፊዎች ስም እግዚአብሔር ስጥልኝ ለማለት ወዳለው አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።